ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዜር ነኝ ጋቢና ቪኦኤ አስገባችው ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋም ሞልታለች። ባጃጇም ቱክ ቱክ እያለች እናንተን ከአድማስ ለማሻገር ተግታለች። እዚህ ሄኖክሰን ማዝጌር ከጎን ይገኛል። ከመስታወት አራጋው ጋር በመሆን አብረናችሁ እንቆያለን። ቀዳሚው ጉዟችን ወደ አራት ኪሎ ነው የሚሆነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ በፓርላማ ለሕዝብ ተወካዮች ማብራሪያ ሰጥተዋል። የሕዝቡን ሰላምና መረጋጋት ማረጋገጥ ተችሏል። የአስቸኳይ ጊዜ አዋጁ ከመታወጁ በፊት የነበረው ሁኔታ ቢቀጥል ኖሮ በሀገራችን ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ የነበረውን ለመግታት ተችሏል። ጠቅላይ ሚኒስትሩ ሰሞኑን እየሰጧቸው ያለውን መግለጫ አስመልክቶ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ችግሮችን ከመፍታት ይልቅ ራስን የማመስገን ዘመቻ ብለውታል። እኔ ተገነዘብኩት አንደኛ ያው በጠቅላይ ሚኒስትሩ የሚመራው መንግስት እንደው በጣም ተደላድሎ የተዝናና መሆኑን ነው የሚያሳየው። ምንም አይነት የወቅቱን ሁኔታ እናረጋጋ፣ መተማመን ላይ እንድረስ፣ ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም። የኢትዮጵያ የሃይማኖት መሪዎች ደግሞ ላለፉት ሁለት ቀናት የአገሪቱን ሁኔታ ገምግመው የችግሩን መፍትሄዎችና መንስኤዎችንም አስቀምጠዋል። ግልጽና ሁሉን አቀፍ የአሰራር ስርዓት መንግስት እንዲዘረጋ፣ ከዚህ ጋራ ተያይዞ በግለሰብና በተቋም ደረጃ ተጠያቂነት እንዲሰፍን፣ የተጀመረው ጥረት እንዲቀጥል በመጨረሻው ዘገባችን ወደ ሳውዲ አረቢያ እናመራለን። ህጋዊ የስራ ፍቃድ ያላቸው ስምንት ወጣት ኢትዮጵያውያን በፍርድ ቤት በነጻ እንዲለቀቁ ቢበየንላቸውም ከታሰሩ አንድ አመት ከአራት ወር ሞልቷቸዋል። በመጀመሪያ እኛ ከሀገር ወደዚህ ስንመጣ የመኖሪያ ፍቃዱን በማግኘት ቢያንስ ከመቶ ሺ በማይተናነስ መልኩ ነው የከፈል ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራቸውን ከአድማስ አስተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበትን ሁኔታ ፈጥሯል ሲሉ የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር ለወራት እየዘለቁ የጸረ መንግስት ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጅ ለማስቆም መቻሉን አስረድተዋል በሌላ በኩል ሂዩማን ራይትስ ዎች እንደ አውሮፓውያን አቆጣጠር የ2016 ዓ.ም በኢትዮጵያ ተከስቷል ያለውን የሰብዓዊ መብቶች ቀውስ አስመልክቶ ዛሬ ባወጣው የ2017 ዓመተ ምህረት የዓለም አቀፍ ሪፖርት ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት ችበት በዚህ ወቅት መሰረታዊ መብቶችን በመገደብ እና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈናን ቀጥላበታለች ብሏል። የአስቸኳይ ጊዜ አዋጁ በዘፈቀደ ማሰርን ይፈቅዳል፣ ማህበራዊ መገናኛ ብዙሀንን ይገድባል፣ እንዲሁም ከውጭ አካላት ጋር መገናኘትን ይከለክላል የሚለው ሪፖርቱ በ2016 ዓ ም የመንግስት የጸጥታ ኃይሎች በኦሮሚያና አማራ ክልሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን ገድሏል፣ በ10 ሺዎች የሚቆጠሩትን እስር ቤት አጉሯል። ታስረው ከተፈቱት ብዙዎቹ በእስር ቤት ውስጥ ስቃይ እንደደረሰባቸው ተናግረዋል ይላል። ይህ እስረኞችን የማሰቃየት ችግር ኢትዮጵያ ውስጥ ረጅም ጊዜ ያሳለፈችው ችግር ነው። መንግስት የጸጥታ ኃይሎች ያደረሱትን በደሎች በተገቢው መልኩ ለመመርመርም ሆነ የዓለም አቀፍ ምርመራ ጥሪዎች መልስ መስጠት አልቻለም ይላል። አድማጮች፣ የዚህን ሪፖርት ዝርዝርና የኢትዮጵያ መንግስት ምላሽን አካተን ይዘን እንመለሳለን። በአለም አቀፍ ወደ አለም አቀፍ ዜና ስንሻገር በሪፐብሊካን ፓርቲ ስር የሆነው የዩናይትድ ስቴትስ ሴኔት የተሰናባቹን ፕሬዚዳንት ኦባማን የጤና ፖሊሲ ወይም ኦባማ ኬርን ለመቀየር የሚያስችለውን ድምፅ ሰጠ ኦባማ ኬርን በሌላ የጤና ፖሊሲ ለመተካት በተካሄደው ድምፅ አሰጣጥ 51 ለ48 በሆነ ድምፅ የተወሰነ ሲሆን 51 ድምፆች ኦባማ ኬር በሌላ እንዲተካ ድምጽ ሰጥተዋል። አንድ መቶ መቀመጫ ያሉት ሴኔቱ ሀምሳ ሁለቱ መቀመጫዎች በሪፐብሊካን ቁጥጥር ስር ነው ያለው። ኦባማ ኬር ወደ ሀያ ሚሊዮን ለሚጠጉና የጤና ኢንሹራንስ ላልነበራቸው አሜሪካውያን የጤና ሽፋን ሲሰጥ የቆየ ፕሮግራም ሲሆን ሴኔቱ ይህን ፕሮግራም በሌላ ለመተካት ያሳለፈውን ውሳኔ በዚህ ሳምንት ለምክር ቤቱ አቅርቦ ድምፅ ማሰጠት ይጠበቅበታል። የሜክሲኮ ፕሬዚዳንት ኤነሪክ ፔና ኔቶ በእለት ሮብ ለት በሰጡት መግለጫ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር በጥሩ መንፈስ ተቀራርበው መስራት እንደሚፈልጉ ገልጸው ሜክሲኮ ግን በምንም አይነት ይሰራል ለተባለው ግንብ ምንም ገንዘብ እንደማትከፍል ተናግረዋል። ግልጽና የተሟላ ውይይት ማድረግን እንደግፋለን ያሉት ፕሬዚዳንቱ እንደ የደህንነት፣ የስደተኝነትና የንግድ ጉዳዮችን ጨምሮ ማንኛውንም ጉዳይ በጠረጴዛ ዙሪያ ተቀምጠን ለመነጋገር ዝግጁ ነን ነገር ግን እኛ እንደ ሀገር ያለንን ክብር ወይም ሜክሲኮ እንደ ክብር የሜክሲኮን ክብር የሚነካ ጉዳይ ልንቀበል አንችልም ብለዋል ፕሬዚዳንቱ። ተመራጩ ፕሬዚዳንት ዶናልድ ትራምፕ ህገወጥ ስደተኞች ከሜክሲኮ ወደ ዩናይትድ ስቴትስ እንዳይገቡ ለሚገነባው ግንብ ወጪውን ሜክሲኮ እንድትከፍል ትገደዳለች ሲሉ ቃል መግባታቸው ይታወሳል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። gabina voa let's cross boundaries together በኢትዮጵያ ተፈጥሮ የቆየው አለመረጋጋት በሀገሪቱ ጠንካራ ስርዓት መኖሩ የታየበት እድልን ፈጥሯል ሲሉ የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። በዛሬ ዕለት ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር ለወራት የዘለቁ የጸረ መንግሥት ተቃውሞዎች በሀገሪቱ ምጣኔ ሀብት ላይ ሊያደርሱ የነበረውን ከፍተኛ አደጋ በአስቸኳይ ጊዜ አዋጁ ለማስቆም መቻሉን አስረድተዋል። እስክንድር ፍሬው ዝርዝሩን ይዟል። ከሕዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአገሪቱ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። ከዚህ አንጻርም የአስቸኳይ ጊዜ አዋጁ ውጤት ማስገኘቱን ገልጸዋል። አዋጁ የህዝቡን ሰላምና መረጋጋት ማረጋገጥ ማስቻሉን በኢኮኖሚው ላይ ሊደርስ ይችል የነበረውን ጉዳትም ማስቀረቱን ያብራሩት የህዝቡን ሰላምና መረጋጋት ማረጋገጥ ተችሏል። የአስቸኳይ ጊዜ አዋጁ ከመታወጁ በፊት የነበረው ሁኔታ ቢቀጥል ኖሮ በሀገራችን ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ የነበረውን ለመግታት ተችሏል። በኢኮኖሚያችን ላይ አሁን የደረሰው ጉዳት ሊደርስ ከሚችለው ጉዳት ጋር ሲታይ አነስተኛ ነው። ነገር ግን የአስቸኳይ አዋጅ ጊዜ አዋጅ ባይታወጅ ኖሮ በኢኮኖሚያችን ላይ ሊደርስ የነበረው ጉዳት እጅግ ከፍተኛ ይሆን የነበረ ነበር ብሎ መውሰድ ይቻላል። ውጤቱም ኢኮኖሚያችን ተረጋግቶ እንዲቀጥል አድርጓል። በሶስተኛ ደረጃ ሰላማችን ብቻ ሳይሆን ማህበራዊ ግንኙነቶቻችን የህዝብ ለህዝብ ግንኙነቶቻችንም ወደ ነበረበት እንዲመለስ አድርጓል። አንዳንድ አካባቢዎች ላይ ህዝብን ከህዝብ ጋር ሊያጫርስ የሚችል ሁኔታዎችንም ጭምር ያረገዘ የነበረን ነገር አሁን ተመልሶ በእነዚህ እኩይ ተግባር በሚፈጽሙ ኃይሎች በህዝቡ መካከል መጠራጠር ለመፍጠር የተወጠነው ነገር እንዲከሽፍ አድርጓል። ስለዚህ ይህም ትልቅ ውጤት አዋጁ የህዝብ ድጋፍ እንዳለውም ጠቅላይ ሚኒስትሩ ጠቅሰዋል። ህዝቡ ባለቤት የሆነበት አዋጅ ነው ሲሉ ነው የገለጹት። በአንዳንድ ወገኖች የተሞከሩ ሰላምን የማደፍረስ ጥረቶች የከሸፉትም በህዝቡ ምክንያት ነው ብለዋል። ጸረ ሰላም ኃይሎችና የኢትዮጵያ ጠላት የሆኑ አንዳንድ ሀገሮች ኢትዮጵያ ሌላው ቀርቶ ከአስቸኳይ ጊዜ አዋጁ በኋላ እንኳ ይሄ የተረጋጋ ሁኔታ እንዳይቀጥል ለማድረግ ያለ የሌለ አቅማቸውን ተጠቅመዋል። የሻዕቢያ መንግስትም አጋፋሪዎቹ በሙሉ ያለ የሌለ ይሄ ወቅት ነው፣ አሁን ጊዜው ነው፣ ከዚች ካመለጠ ይሄ ሀገር አምልጦ መሄዱ ነው በሚል ያለ የሌለ አቅማቸውን ተጠቅመዋል። ነገር ግን የሁሉ አቅማቸውን ማረባርበው ህዝቡ ቀጥ ብሎ የቆመ በመሆኑ ይሄ ነው የሚባል የረባ ትንኮሳ ማካሄድ አልቻሉም። ስለዚህ ሁለተኛው ውጤት ይሄ ዘላቂ ሊሆን የሚያስችል ህዝባዊ መሰረት እየያዘ መምጣቱ ነው። የተከሰተው አለመረጋጋት ስጋት ፈጥሮ የነበረ ቢሆንም በሌላ በኩል በአገሪቱ ጠንካራ ስርዓት መኖሩ የታየበት አጋጣሚ መሆኑን ጠቅላይ ሚኒስትሩ አብራርተዋል። ይህ ሁኔታ በተፈጠረ ጊዜ ወዳጆቻችንም ስጋት አልገባቸውም ወይ? ስጋት ገብቷቸዋል። እንኳን ወዳጆቻችንና እኛን አገር የሚጎበኙ እኛ እያንዳንዳችን ስጋት ውስጥ ገብተናል። ስለዚህ የስጋት ጉዳይ ከሆነ ጥያቄው ስጋት ነበረ። ነገር ግን አንድ ነገር ይሄ ሂደት ያስመሰከረው ነገር ቢኖር ጠንካራ መንግስትና ህዝብ በኢትዮጵያ ውስጥ አለ የሚለውን ዳግም አስመስክሮ ነው ያለፈው። የመጀመሪያው ሀገራችን ጠንካራ ስርዓት አለው ብሎ የዓለም ህብረተሰብ እንዲመሰክር ያደረገው ክቡር ጠቅላይ ሚኒስትር መለስ በተሰዉበት ጊዜ የነበረው ሂደት በሀገራችን እውነትም ጠንካራ ስርዓት እየተገነባ ነው የሚለውን አስመስክሮ አለፈ። ሁለተኛ አሁን ደግሞ ይሄ ሁኔታ ከተፈጠረ በኋላ ይሄ አገር ጠንካራ ስርዓት አለው፣ ፈተናዎች ቢያጋጥሙትን ፈተናዎችን የማለፍ ብቃት ያለው አገር ነው የሚለውን አስመስክሮ ነው ያለፈው። ባይመጣ ጥሩ ነበረ፣ ግን ጥንካሬያችንን አስመስክሮ ነው ያለፈው። የስርዓቱ ጥንካሬ የቀረውን ዓለም ትኩረት የሳበ መሆኑንም ጠቅላይ ሚኒስትሩ ለፓርላማው አባላት አስረድተዋል። ትናንት ውጭ ጉዳይ ሚኒስትራችን የተባበሩት መንግስታት የጸጥታው ምክር ቤት አባል በመሆናችን የመጀመሪያውን ላውንችን ተገኝተው ነበር። ሁሉም ሰው ሲጨብጠኝ አሉ፣ ጠንካራ ስርዓት እንዳላችሁ አውቀናል። ሁሉም ስጋት ውስጥ ገብተን ነበር፣ እቺ አገር አንድ ነገር ከሆነች ይሄ ጠቅላላ አፍሪካ ቀን እንደሚባለውም ጠቅላላ አለም ውስጥ ምን ሊሆን ይችላል የሚል ከፍተኛ ስጋት ውስጥ ገብተን ነበረ። ነገር ግን ጠንካራ ስርዓት እንዳላችሁ ግን አሁን አስመስክራችኋል እና ታንኪ ዩ ብሎ ነበረ ሲጨብጡኝ የነበረው ብሎ፣ በተደጋጋሚ ሁሉም እንደዛ ያነሳሉ። ወዳጆቻችንም ጭምር ስጋት ውስጥ ገብተው ነበር። ነገር ግን ሂደቱ ህገ መንግስታዊ ስርዓቱ የማይገረሰስ በተለያዩ መንገዶች የማይናድ እንደሆነ ያስመሰከረ፣ ለጠላትም ለወዳጃችንም ይህንን መልእክት ያስተላለፈ እንደሆነ ብናይ ጥሩ ነው የሚላለኝ። በአስቸኳይ ጊዜ አዋጁ አፈጻጸም ታዩ ያሏቸውን ጉድለቶችም ጠቅላይ ሚኒስትሩ ጠቅለል ባለ ሁኔታ አብራርተዋል። የአስቸኳይ ጊዜ አዋጅ አፈጻጸም ላይ በጣም ውስም የሆኑ ከሰብአዊ መብት አያያዝ ጋራ ያገጠሙን ችግሮች ነበሩ። እነዚህን ችግሮችም ህገ መንግስታዊ ስርዓቱና ህጉ በሚፈቅደው መሰረት እያስተናገድን ተጠያቂ መሆን ያለበትንም አካል ተጠያቂ እያደረግን የመጣንበት ሁኔታ ነው ያለው። ስለዚህ ከተወሰኑ ጉድለቶች በስተቀር በጣም ቆንጆ በሆነ ሁኔታ እየተፈጸመ የመጣ አዋጅ ነው ተብሎ ሊወሰድ የሚገባ ነው። ከታወጀ ሶስት ወራትን ያስቆጠረው የኢትዮጵያ አስቸኳይ ጊዜ አዋጅ ቆይታ ለስድስት ወር ሲሆን ሊያጥር ወይም ሊረዝም የሚችልበት እድል አለ። ጠቅላይ ሚኒስትር ሀይለማርያም ማርያም በዛሬው የፓርላማ ቆይታቸው በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በዚህ ሳምንት እየሰጧቸው ያሏቸውን መግለጫዎች የሰሙት የኢትዮጵያ የተቃዋሚ ፓርቲዎች ትልቁ ጥምረት የሆነው የመድረክ ሊቀመንበር ከፕሮፌሰር በየነ ጴጥሮስ ምላሻቸውን ሰጥተዋል። በጥቅሉ አለባብሰው ሰው ቢያርሱ ባረም ይመለሱ አይነት ትችት ነው የሰነዘሩት። ወደዚያው እናልፋለን። እኔ የተገነዘብኩት አንደኛ ያው በጠቅላይ ሚኒስትሩ የሚመራው መንግስት እንደው በጣም ተደላድሎ የተዝናና መሆኑን ነው የሚያሳየው። ምንም አይነት የወቅቱን ሁኔታ እናረጋጋ፣ መተማመን ላይ እንድረስ፣ ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም። በነሱ በኢህአዴግ እይታ ስለ ስኬቶቻቸው ነው ሲያወሩ የነበሩት። እንግዲህ የህዝብን ህይወት ነቅቶ ያላረጋጋ ስኬት በተዝናና መልክ ሲያስረዱ ሲያስፋፉ ነው ያዳመጥኩት። እና እዚህ ይህንን አጣዳፊ ሁኔታ ብዙሀኑን ህዝብ በሚያሳምን ደረጃ ለመለወጥ ሲተጉ አላየውም። ሲተጉ የሚያሳይ ንግግር አይደለም። የነሱኑ ስርዓት በመጠገን ይህን ነገር ያለፈ 25 ዓመት ወደ መራንበት እንደገና እንመልሰዋለን ብሎ ትልቅ ስህተት ነው። አሁን የካድሮች ጥገና ነው እያየናለን። ይሄ ለህዝቡ ምኑም አይደለም። ይሄ ፓርቲያችሁ እንዳይወድቅ እንዳይከሰከስ ለመከላከል የውስጥ ፓርቲያዊ ወ ጥገና። ህዝቡ ደግሞ ከዚያ በላይ ነው፣ ከዚያ አልፎ ነው የጠየቀው። ይሄ ሀገር እድል በፓርቲያችሁ እጅ ብቻ መሆን የለበትም፣ ሌሎቹም ይግቡበት። ስለዚህ ጊዜ አባክነዋል፣ ታሳቢያቸውም ስህተት ነው። ከዚያ እንዲነቁ ነው የምንፈልገው። ፕሮፌሰር በየነ ጴጥሮስ ይህን አስተያየት ሲሰጡ የመድረኩ ምክትላቸውና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና በእስር ላይ ናቸው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዶክተር መረራን እስራት አስመልክቶ በሰጡት አስተያየት ከጸረ ሰላም አሸባሪ ድርጅቶች ጋር ግንኙነት በማድረግ ብለው የተናገሩት በፍትህ ሂደት ጣልቃ ገብነት ነው ሲሉ ፕሮፌሰር በየነ ጴጥሮስ ተቃውመውታል። አንደኛ ከመንግስት መሪ የተጠቀሙት አረፍተ ነገር ራሱ ችግር እንዳለበት ነው የምገነዘበው። በመንግስት ደረጃ እንግዲህ ዶክተር መረራ ላይ ፈርደው ጨርሰዋል ማለት ነው። ይሄ ለፍርድ ቤት የሚተው ነው እንጂ ያንትን ሆነዋል መስረጃኝ መረጃቸውን ነው እንጂ የሚያቀርቡት። በዚህ ምክንያት ወንጀለኛ ነው የምልኮ መልእክት ነው ያስተላለፉት። በሀገሪቱ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ለዘላቂ መፍትሄ ግን እርቀ ሰላም ያስፈልጋል ሲሉ የኢትዮጵያ የሃይማኖት መሪዎች በዚህ ሳምንት ተሰባስበው መግለጫ አውጥተዋል። በትናንትናው ዕለት ጉባኤው ሲጠናቀቅ የችግሩን መንስኤ በዝርዝር ያስረዱበት ነበር። በተለያዩ መልኮች የሚገለጹ የመልካም አስተዳደር ጉለቶች የፍትህ መጓደልና መስየት ፍትሐዊ አገልግሎትና የሀብት ክፍፍል ያለመኖር እንዲሁም የሙስና መስፋፋት ችግሮቹ የችግሮቹ ዋነኛ የግጭት መንስኤ ተደርገው ታይተዋል። ብቃት ያለው ግልጽነትና ተጠያቂነት ያሰፈነ ሲቪል ሰርቪስ ያለመኖሩም ህብረተሰቡ በቂና የተሟላ አገልግሎት እንዳያገኝ እንቅፋት በመፍጠሩ የህዝብ ቅሬታንና የሰላም መደፍረስን አስከትሏል። በህገ መንግስቱ ውስጥና በመንግስት ፖሊሲዎች ውስጥ ያሉ ህዝብን የሚጠቅሙ ድንጋጌዎችና የፖሊሲ ማዕቀፎች በአግባቡና በተሟላ መልኩ ያለመተግበራቸው ለግጭቶች እንደ ምክንያት ተነስተዋል። በማወቅም ሆነ ባለማወቅ ከጋራ እሴቶቻችንና ሀገራዊ ጥቅሞቻችን ይልቅ በልዩነቶቻችን ላይ ያተኮሩ የታሪክ ሰነዶችና ይህንንም በበለጠ የሚያስተጋቡ ማህበራዊ ድረ ገጾች መበራከት፣ እንዲሁም ለህብረተሰብ እውነትን መሰረት ያደረጉ ዘገባዎች አለመቅረባቸው ለግጭቶች መባባስ አስተዋጽኦ ነበራቸው። ለረጅም ጊዜ በተከማቹ ምክንያቶች መንስኤነት ግጭቶች ሲከሰቱ ሁሉን ያሳተፈ ፍትሐዊ እና ፈጣን ምላሽ አለመሰጠታቸው ችግሮች እንዲባባሱ አድርገው ቆይተዋል። ከዚህም ጋር የሀሳብና የአመለካከት ልዩነቶችን ለማስተናገድ የሚያስችል ገንቢ የመወያያ ባህል በውስጣችን አለማዳበራችን እና ይህን የሚያግዙ አመች መድረኮችን ባለመፍጠራችን ለችግሮች እንደ መንስኤነት ተጠቅሰዋል። የሃይማኖት መሪዎቹ የመፍትሄ ሐሳብ ያሏቸውንም በስብሰባው የተስማሙባቸው እንዲህ አቅርበዋል። በህዝቦችና በክልሎች መካከል ለግጭት መንስኤ እየሆኑ ያሉ ግንኙነት ተፈትሸው ሰላማዊ ህዝባዊና ህገ መንግስታዊ መሰረት ያለው የእርስ በርስ ግንኙነት እንዲጎለብት የፌዴራል ስርዓቱን በሚያጠናክር መልኩ ግልጽና ሁሉን አቀፍ የአሰራር ስርዓት መንግስት እንዲዘረጋ፣ ከዚህ ጋር ተያይዞ በግለሰብና በተቋም ደረጃ ተጠያቂነት እንዲሰፍን የተጀመረው ጥረት እንዲቀጥል ኢትዮጵያዊ አንድነታችንና አዎንታዊ ግንኙነታችንን የሚያጎለብቱ አስተሳሰቦች፣ አመለካከቶች እና አሰራሮች እንዲጎለብቱ፣ እንዲሁም የጥላቻ ንግግሮች የሚወገዱበት አሰራር እንዲኖር፣ ለዚህም ከትምህርት ቤት ጀምሮ የግብረገብ ትምህርት እንዲስፋፋ፣ የፍትህ መጓደል በየአካባቢው ዜጎችን ለቅሬታና ለአመጽ የሚያነሳሱ በውጤቱም ሰላማችንን የሚያደፈርሱ መሆናቸውን በመገንዘብ የዜጎቻችንን ሰብአዊ ክብር የሚነኩ የፍትህ መጓለል ችግሮች በፍጥነት መወገድ እንዳለባቸው በውይይታችን ተነስቷል። በዚህ ጉዳይ ላይ ያላችሁን አስተያየቶች አድርሱን በቪኦኤ አምሃሪክ ላይ እንጠብቃችኋለን። እንግዲህ ወደሚቀጥለው ፕሮግራማችን ስናልፍ በመካከለኛው ምስራቅ ስራ ፍለጋ ለስራ ፍለጋ የሚሰማሩ በርካታ ኢትዮጵያውያን የዓለም አቀፍ የሰራተኞችን መብት በማያስከብርና ቀጣሪ ግለሰቦችና የንግድ ተቋማትን ግንኙነት የሚያሳይ ዘገባ ይዘናል። በሳውዲ አረቢያ ህጋዊ ፈቃድ ኖሯቸው ለዓመታት ሲሰሩበት ከቆዩት የምግብ ማቀነባበሪያ ፋብሪካ በጸጥታ ኃይሎች ከታሰሩ አንድ ዓመት ከአራት ወር ያለፋቸው ስምንት ወጣቶች የሚያሰራቸውን የንግድ ድርጅትና የኢትዮጵያ ኤምባሲን አነጋግረው ሄኖክ ሰማዝጌር ዝርዝሩን ይዟል። በሳውዲ እስር ቤት ከሚገኙት ስምንት ወጣቶች የሚበዙት በሀያዎቹ ዕድሜ ክልል የሚገኙ ናቸው። በፍርድ ቤት በነጻ እንዲለቀቁ ከወራት በፊት እንደተፈረደላቸው ይናገራሉ። አሁንም በእስር ላይ ነው የሚገኙት። የመጡትም ከተለያዩ የአገሪቱ ክፍሎች ነው። እኔ አብዱስ ሰመድ አረብ ይባላለሁኝ ከጉራጌ ክልል ጉንቼ ላይ ከሚባል አካባቢ ነው የመጣሁት ማለት ነው። ሙሐመድ ኑር ሀሰን እምብሪ ይባላለ ማለት ነው የመጣሁት ከቦረና መቀነሰላም ከአማራ ማለት ነው። ሰበር ሽፋ አል ይባላለው የመጣውበት ከጅማ ኦሮሚያ ክልል ነው። በጠቅላላ ስምንት ናቸው። እያንዳንዳቸው እስከ አንድ መቶ ሺህ የኢትዮጵያ ብር ወጪ በማድረግ ነው። ሰርተው ለማግኘትና ቤተሰብ ለመርዳት በሚል ጥሪታቸውን አሟጠው የንግድ ተቋማቶቻቸውን በኢትዮጵያ ዘግተው ለከፋላ፣ ለወኪሎችና ለሌሎች ወጪዎች አዋሉት። የተሻለ ኑሮ፣ የተሻለ ደሞዝ በሳውዲ አረቢያ ለማግኘት ነበር። በኑድል ፓስታ በሚፈበርከው ኢንዶሚ ኩባንያ በተቀጣሪ ድርጅት በኩል በኮንትራት ሥራ የጀመሩ የ27 ዓመቱ አብዱል ሰመድ አረብ እንዴት ከሥራ ቦታቸው እንደተወሰዱና ያለ ሕግ አግባብና የሥራና አሰሪ ሁኔታዎች በማይፈቅዱት መሠረት ለአንድ አመት ከአራት ወር በጸጥታ ኃይሎች እንደታሰሩ ከእስር ቤት ያስረዳል። በመጀመሪያ እኛ ያው እየሰራን ያለ ነው። ያው በሀገሪቱ ሕግ መሰረት አሰሪ የሚባል ነገር አለ። ማለት የሀገሪቱን የመኖሪያ ፍቃድ የሚሰጥ ግለሰብ አለ። ያንን ግለሰብ ስሆነን እሱ ኃላፊ ሆኖ እኛን ከሆነ ካምፓኒ ጋር ኮንትራት ወስዶ የሚያስፈልጉት መስፈርቶችን አሟልቶ እዛ ቦታ እንድንሰራ ያደርጋል። ቢያንስ ካምፓኒው ላይ ሁለት ዓመት ከአምስት ወር ገደማ ነው የሰራ ነበር እና እለቱ ዕለት እሑድ ነበረ። መተበል አመል ነው የሚባሉት እዚህ ሀገር ላይ ከጠዋቱ በአራት ሰዓት በኢትዮጵያ አቆጣጠር ካምፓኒውን ይገባሉ እና በገቡበት ሰዓት ያው እኛ እነሱ ቢገቡም ብዙም እንትን የሚያስጨንቀን ነገር አልነበረም። ለምን ህጋዊ መሆናችንን ነው የምናውቀው። ህጋዊ የሆነ ቦታ መስራታችንን ነው የምናውቀው። አንደኛ ስሪያችን እዛ ቦታ ላይ ከኛም ነው የሚሰራ ያለው ኃላፊ ሆኖ ነው የሚሰራው። ሁለተኛ እኛ የመኖሪያ ፍቃድ አለን። ሶስተኛ ደግሞ ካምፓኒው ሙሉ ውል ተዋውሎ የውል ስምምነት አድርጎ ነው ሰውየው እዛ ቦታ ላይ አቅርቦን እየሰራን ያለ ነው እና ይሄ ነገር ስጋት ስላልገባብን የጠየቁን የመኖሪያ ፍቃድ ያው ለማረጋገጥ መኖሪያ ፍቃዳችን ተቀበሉን። ጥያቄ ሲጠይቁን እኛን እየደገፈ ያለ ነገር ነው የሚጠይቁን፣ ለእኛን ሞራል የሚሰጥ ነገር ነው የሚጠይቁን። ውስጡ ያዘለው ነገር ባናቀውም ማለት ነው እዚህ ቦታ ላይ የምንሰራበት የወር ደሞዛችን ክንት እንደሆነ ጠየቁን። አስሪያችን ደሞዛችንን በአግባቡ ይከፍላቸዋል ወይ አይከፍላቸውም የሚልም ጥያቄ ጠየቁን። እነዚህን መልሶች በእኛም በኩል ያው በትክክል እንደሚከፍለን ደሞዛችን የምናገኘውን ደሞዝ በትክክል ነገር ናቸው። ከዛ በኋላ ያው የሆነ ነጭ ወረቀት ላይ አስፈረሙን። ምን እንዳለው የምናውቀው ነገር የለም። ምን የጻፉት ነገር እንዳለው የምናውቀው ነገር የለም። አስሪያችንም ደግሞ አጠገባችን ቆሞ ነው ያለው፣ እየጠየቅነው ነው። ይሄ ነገር ሁሉም ነገር ያውቀዋል። እሱም በዛው ሰዓት ወደ ስራችን እንዳንመለስ እዛው ታገትን እዛው ታገትን። እነሱ ባስ አስጠርቶ ባስ አምጥቶ ትልቅ ባስ አምጥቶ እዛው በፖሊስ ምናምን ነገር ታጅበን ባስ ውስጥ እንድንገባ አደረጉን፣ አስገቡን እስር ቤት። ሁለተኛ ቀን እዚህ ከገባን በሁለተኛ ቀኑ ሰውየውን በአካል አናገኘው፣ ማሰሪያችን ማለት ነው። ያው እኛን ጉዳይ የሚከታተለው እሱ ነው። እኛ ምንም አይነት እንትን የለንም። ገዋል ወደ አሰሪህ እንመጣለን። እስኪ የስራ ሁኔታችሁ ምን ያህል ሰዓት ትሰሩ ነበረ? በዚህ የምግብ ማቀነባበሪያ ፋብሪካ ውስጥ ነው እንደምትሰሩ የገለጽክልኝ ምን ያህል ሰዓት ትሰራላችሁ? የወር ገቢያችሁ ውስጥ ምን ያህል ነበር? የዘጠኝ ሰዓት ስራ ነው። ገቢያችን ያው ስልሳ ብር ነው የሚከፈለን በቀን ማለት ነው። በወር ሰብ ሺ ስምንት መቶ ብር ማለት ነው። የወሰዷችሁ እስር ቤት የት እንደሆነና ምን እንደሚመስል እስኪ ግለጽልን። ጊዜያዊ ማቆያ ነበረ የሚባለው ማለት ነው። ለምን የተለያየ ቦታ ትልልቅ እስር ቤቶች የታሰሩ ሰዎች ፍርዳቸውን አልቆ ወደ ሀገራቸው እንዲሳፈሩ ሲወሰንላቸው እዚህ ቦታ ይመጡና ሀገራቸው እንዲገቡ የሚመቻችበት ቦታ ነበረ። በአጠቃላይ እስር ቤቱ ያው ከመካ በተወሰነ ቅርብ የሆነች ቦታ ናት። ሹሜት ይባላል። በጣም ትልቅ እስር ቤት ነው። ቢያንስ ከስድስት መቶ አርባ በላይ ክላሶች ነው ያሉት። እያንዳንዱ ክላስ ስልሳ አራት ሰው ነው የሚይዘው ስልሳ አራት አልጋ አለው። አሁን ግን ቢያንስ ከሶስት ወር በኋላ እንደዚህ ሌላ ቦታ ገለልተኛ የሆነ ቦታ ወስደውናል። የትኛውም ሰው የማናገኝበት ቦታ ማለት ነው። ሀታ ኤምባሲ የማናይበት የትኛውም ሰው እንኳን የማይጠይቅበት ቦታ ቢያንስ ለአስራ አራት አመት ለስምንት አመት ለአራት አመት ሌላ ቦታ ታሶ ፍርዳቸውን አልቆላቸው ሀገራቸውን ይሳፈሩ ተብለው ወደዚህ አመጣቱ ሰዎች ጋር ነው የከራከነልኛል ማለት ነው። የመኖሪያ ፈቃድ የሰጣችሁ ግለሰብ ወይም ኩባንያ አለው። የመኖሪያ ፈቃዱን ለማግኘት ምን ያህል ከፈላችሁ? በመጀመሪያ እኛ ከሀገር ወደዚህ ስንመጣ የመኖሪያ ፍቃዱን በማግኘት ቢያንስ ከመቶ ሺህ በማይተናነስ መልኩ ነው የከፈልነው ማለት ነው፣ ኢትዮጵያ ማለት ነው። አሰሪያችሁ በፍርድ ቤት የሳውዲን የሀገር ውስጥ ጉዳይ ሚኒስቴርን ከሶ ነበረ። በፍርድ ቤት ጉዳዩ ከታየ በኋላ እስኪ እሱን ሂደቱንና የፍርድ ቤቱን ውሳኔ ግለጽልኝ። መጀመሪያ ያው ፍርድ ቤትም ሊሄድ የቻለበት ምክንያት አንደኛ፣ አስተሪያችን እኛ በተያዝንበት ሰዓት ላይ እነዚህን የያዙን ሰዎች ቢያንስ ከሁለት ቀን ከተያዝንበት ከሁለት ቀን በኋላ መጥቶ አነጋግሯቸው ነበረ። እኛን ከኔ ጋ ነው የሚሰሩት እና ህጋዊ ናቸው፣ ምንም አይነት ችግር የለባቸውም፣ ይውጡ የሚል ነገር ጥያቄ አቅርቦላቸው ነበር። እነዚህን እኛን የያዙን ሰዎች ማለት ነው። በዛ ሰዓት እነሱ ፈቃደኛ አልሆነም። እነዚህ ልጆች መሳፈር አለባቸው አሉ። እሱ ቀጥታ እነሱን ሄዶ ነው የከሰታቸው። ፍርድ ቤት ጉዳዩን አይቶ መሳፈር የሚባለው ነገር እንዲቆም አስቸኳይ የሆነ ወረቀት ለዚህ ላንልበት ላለንበት እስር ቤት ላከ፣ ፍርድ ቤት ማለት ነው። ከታገተ በኋላ ጉዳዩ በፍርድ ቤት እየታየ እየታየ እየታየ ቢያንስ አምስተኛ ወራችን ላይ ፍርድ ቤት ሁሉም ነገር ካጠራ በኋላ እነዚህን ልጆች ይውጡ የሚል ውሳኔ ወሰነ፣ ፍርድ ቤት ማለት ነው። እነዚህ የያዙም ሰዎች እዛው ፍርድ ቤት አልቀረቡም። ሳይቀርቡ ቀረቡ መጨረሻ ይኸው አመት ከአራት ወራችን ምን እንዳለ የምናውቀው ነገር የለም። ምን እንደሆነ የምናውቀው ነገር የለም። ይኸው ከዛ በኋላ ምንም የሰማነው አዲስ ነገር ምንም ነገር የለም። ከሌሎች እስረኞችና የኢትዮጵያ ኤምባሲ እንደዚሁም የቀጣሪ ድርጅቱ ምላሽ ጋር በቀጣዩ ሳምንት እመለሳለሁ። ለአሜሪካ ድምጽ ሄኖክ ማግዜር ነኝ። ማሪያቺ በደማቅ ቀለማት ባሸበረቁ ልብሶች በተንቆጣቆጡ ሜክሲካውያን የሚቀነቀን ባህላዊ ሙዚቃ ነው። በሎስ አንጀለስ በዩናይትድ ስቴትስ ግዛት ደግሞ በርካታ ሜክሲካውያን ስለሚኖሩ በጣም እየተወደደ መጥቷል። አርቱሮ ማርቲኔዝ የዘገበውን መስታወት ይዛለች። የማሪያቺ የሙዚቃ ተጫዋቾች የሙዚቃው መለያ በሆነው ልብሳቸው አጊጠው በየቀኑ በሎስ አንጀለስ በሚገኘውና ማርያቺ በሚል ስያሜ ወደሚታወቀው አደባባይ ሲወጡ ከሰማንያ ዓመታት በላይ ሆኗቸዋል። ለሰርግ፣ ለልደት፣ በአመት ለሚመጣው የምስጋና በዓልን ጨምሮ ለድግሳቸው ድምቀት የሚቀጥራቸውን ሰው ይጠባበቃሉ። ማኑኤል የማሪያቺ ሙዚቃ ተጫዋች ነው። ዮናስዋሃካ በምትባል ቦታ ነው የተወለድኩት። ወደ ዩናይትድ ስቴትስ መጥቼ በስደት መኖር ከጀመርኩ 16 ዓመት ሆኖኛል። የማርያቺ ሙዚቃን በመጫወቴ ታላቅ ኩራት ነው የሚሰማኝ። በተለይም ብቸኝነት ሲሰማኝ መጽናኛዬ ነው። ማንነቴን የምንገልጽበት ረድቶኛል። በሎስ አንጀለስ የሚገኘው የማሪያቼ አደባባይ በተለያዩ ደማቅ ቀለም የግድግዳ ስዕሎች የተዋበ ነው። በዩናይትድ ስቴትስ ሜክሲኮ ሲቲ ከሚገኘው ጋርባልዲ ከሚባለው ቦታ ጋር ተመሳሳይ ሆኖን የተሰራው ይህ አደባባይ በዚህ በሎስ አንጀለስ ቦይል ሃይትስ ወረዳ ከ85 በመቶ በላይ የሚሆኑት ነዋሪዎች የሜክሲኮ ተወላጆች ናቸው። ኖኤል ቻርሜሎ በዚሁ አደባባይ የሙዚቃ መሳሪያ መሸጫ ሱቅ አለው። ቦይል ሃይትስ ወረዳ በተለይም ማሪያቺ አደባባይ የማሪያቺ ሙዚቃ መለያና መገኛ ቦታ ሆኗል። ጆርጅ ቴሎ ከ30 ዓመት በላይ የማሪያቺ ሙዚቃ ተጫዋቾች የመድረክ አልባሳት ልብስ ሰፊ ነው። የማሪያችን ሙዚቃ በዩናይትድ ስቴትስ እንዲታወቅና ተወዳጅነቱም እንዲጨምር ያደረጉት የመጀመሪያዎቹ የሙዚቃው ተጫዋቾች አሁን በሕይወት የሉም። ከማሪያቺ ሙዚቃ መነሻ ሀገር ከጃሊስኮ ከንቲባ ጋር በጋራ በመሆን የማሪያቺ አደባባይ የተዋበ እንዲሆን የተለያዩ ሱቆችና ምግብ ቤቶች እንዲከፈቱና አሁን ያለው እይታ እንዲኖረው አድርገዋል። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪዬ አማሪክ ላይ አስተያየቶቻችሁን ስጡን ሀሽታግ ጋቢና ቪኦኤም በመጠቀም በትዊተርም እንደዚሁ። እንግዲህ ስናስተናግዳቸው ያመሸነው እኔ መስታወት አድረገውና ኖክ ሰማ ጊዜር ነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነጎ ጉዜ ከዲጄ ፋትሱ ጋራ በሙዚቃ መልሰን እንገናኛለን። መልካም ምሽት። መልካም ምሽት።